በርካታ መገናኛ ብዙኃን ያለፈውን ቅዳሜ ጥቅምት አራት የሳውዲ ንጉስና አልጋ ወራሽ ድርጊት ከስር ነቀል አብዮት ጋር እያነጻጸሩ ዘግበውታል። እስካሁንም የመገናኛ ብዙኃኑ ዘገባ አላባራም። የሳውዲ አረቢያን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ እንቅስቃሴ በቅርብ የሚከታተሉት አቶ ኤልያስ ባህሩ እንደሚሉት የሳውዲ መንግስት የወሰደው እርምጃ ቻይናዎቹ ደረጃ ማጽዳት የሚሉት አይነት ነው። ከላይ ወደ ታች ደረጃ ስታጠጣሬ ከላይ ነው ጽዳቱ። ከላይ እንደመጀመሩ ለልዑላኑም ሆነ ለቱጃሮቹ ማረፊያ እንዲሆን ታላቁ የሪትስ ካርልተን ሆቴል ነው የተመረጠው። በቁጥጥር ስር መዋላቸውም ቢሆን አሁንም ደረጃቸውን በጥብቅ መልኩ በተለያዩ ምክንያቶች ወደ ሪትስ ካርልተን ሆቴል እንዲመጡ በማግባባት የተፈጸመ ነው። አቶ ኤልያስ እንደሚሉት የሳውዲ መንግስት ጉዳዩን በተለሳለሰ መልኩ ለማስካሄድ ካለው ፍላጎት አንጻርና ተጠርጣሪዎች መሆናል ናቸው ዋናው ምክንያት ሊሆን ይችላል። የሳውዲ መንግስት ዋናው አቃቤ ሕግ ሼክ ሳውድ አልሙጂብ ትናንት ተጠርጣሪዎቹ ፈጣንና ግልጽ በሆነ የፍርድ ስርዓት እንደሚዳኙም አረጋግጠዋል። የአሜሪካው ፕሬዚዳንትና የንጉሥ ሰልማንና ያልጋውራሹ የቅርብ ሰው የሆኑት ዶናልድ ትራምፕ ንጉሱ ለወሰዱት እርምጃ ቡራኬን ከመስጠት አልፈው ስም ባይጠቅሱም ከታሳሪዎቹ አንዳንዶቹ ሳውዲ አረቢያን ለዘመናት ሲያልቡ የኖሩ ናቸው ብለዋል። የፋይናንስና የምጣኔ ሀብት ባለሙያው አቶ አብደላ ሬድዋን እንደሚሉት ደግሞ የሳውዲ መንግስት የተጠርጣሪዎቹን የግል የባንክ ሂሳብ ቢያግድም የታላላቅ ተቋሞቻቸውን ሂሳብም ሆነ የወጪ ገቢ ዝውውር መንግስት በአቋቋመው ኮሚቴ እንዲንቀሳቀስ የሚያስችል መመሪያን አውጥቷል። በኮንስትራክሽንም ብንል፣ በሚዲያም ብንል፣ በምግብም ዘርፍ ላይ ጠንካራ መሰረት ያላቸው ሰዎች ናቸው እነዚህ። እነዚህ ነገሮችን ጫና ላለመፍጠር ምናልባት ልዑል ማህመድ ሰልማን ካወጣቸው መመሪያውን የእነዚህ ግለሰቦች ድርጅቶች በበላይ የሚኒስትሮች ጠባቂነት እንዲቀጥል፣ የግል ሂሳባቸውና የድርጅቶቻቸው ሂሳቦች ተለይተው እንዲቀጥሉ ያዘዘባቸው ሁኔታዎች አሉ። ስለዚህ የኢኮኖሚ መረጋጋቱን በዛ መልክ ልንወስደው እንችላለን። በዓለም አቀፍ በተወሰነ ደረጃ በሳዑዲ አረቢያ ደግሞ በሚታይ መልኩ የገበያ መቀዛቀዝም ሆነ ያለመረጋጋት መከሰቱን የጠቆሙት አቶ አብደላ በተለይ የነዳጅ ዋጋ ላይ የተወሰነ ጭማሪ መመዝገቡን ዋቢ ጠቅሰዋል። ድንጋጤም ነበረ። ለምን ያልተለመደ የተከሰተ ነገር ሆኖ ገበያው በአግባቡ አልተቀበሉም ነበረ። ምናልባት ትናንትናም እንዳየነው የነዳጅ ዋጋ ወደ ስልሳ አራት ዶላር ከፍ ያለበት ሁኔታ ነበረ። ያው ሁልጊዜም የፖለቲካ አለመረጋጋት ሁኔታውን፣ እንዲህ አይነት ነገሮች እንዲከሰቱ ያደርጋል። በሳኡዲ አረቢያ ያለው የሙስና ታሪክ እጅግ ግዙፍ መሆኑን ያወሱት አቶ ኤልያስ ባህሩ ሀገሪቱ እንደ ገበያዋ ቢሆን ኖሮ በዓለም ለኑሮ ምቹ ከሆኑ ሀገሮች ቁጥር አንድ ልትሆን ትችል እንደነበር ዋቢ በመጥቀስ ያብራራሉ። አቶ ባህሩ እንደሚሉት ሼክ መሐመድ አላሙዲን የተጠረጠሩት ከዚህ በፊት በተከናወኑ ሁለት ተግባራት ነው። አንዱ ከሞሮኮ መንግስት፣ አንደኛው በኢትዮጵያ ከነበረው የሩዝ ምርት ፕሮጀክት ጋር ይያያዛል። ሪሊዝ የተደረጉ ነገሮች አሉ። መሐመድ ሴበላ ሞዲ የሞሮኮ መንግስት የሚጠይቃቸው ፎር ፖይንት ፎር ቢሊዮን ዶላሮች አሉ። እንደሚባለው ከሆነ የሞሮኮ ንግስት ደዜና የሳዲ ንግስ ጠይቶ ይህን ነገር ሴት እንዲደረግ ሼክ መሐመድ ሴበላ ሞዲ ማስጠርቶ ይህን ነገር ሴት እንዲያደርግ ከአንድ አመት በፊት ሁለት ሺ አስራ አምስት አመት ምበት ላይ ተጠይቋል። ይህን ነገር ሴት ያደርጋለሁ ብሎ ቃል ገብቶ ይህን ነገር አልፈጸመም። ሁለተኛው ደግሞ ####شيخ محمد سليم العمودي بزي إييه عبدالله إييه إييه إييه إييه إييه دولار لون ፋይናንስ ወስዶ እስካሁን ግን ደሊቨር እንዳላደረገ ነው። ሊ ፋይናንሽል ነው። በሙስና ወንጀል ተጠርጥረው ሪትስ ካርልተን ሆቴል እንዲያርፉ የተደረጉ ታላላቅ ቱጃሮች የመንግስት ባለስልጣናትም ሆነ ልዑላዊ ቤተሰቦች ክብራቸው ብዙም ሳይነካ ለደህንነታቸውም ሆነ ለክሱ ሂደት በሚል ጥብቅ ጥበቃና ቁጥጥር በሚደረግበት ሁኔታ ላይ ይገኛሉ። ስለ ሽብሩ ለዶቸበለ ሪያድ